አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርስቲው ባወጣው የሴኔት ውሳኔ የመንፈቅ ዓመቱ ትምህርት ተሰርዞ ተማሪዎች ግቢውን በመልቀቅ ወደ ወላጆቻችን እንድንሄድ መወሰኑ አሳዝኖናል ይላሉ። ዩኒቨርሲቲው በበኩሉ ተማሪዎቹ በተለያየ ምክንያት የትምህርት ጊዜያቸው በአግባቡ ባለመከታተላቸው ምክንያት የሴሜስተር መጨረሻ ፈተና ወስደው ለማጠናቀቅ በሕጉ መሠረት አያስችላቸውም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ከጥር 12 እስከ ጥር 14 ሁሉም ተማሪ ቅጥር ግቢውን ለቆ ወደ የቤተሰቡ እንዲሄድ ማስታወቂያ አውጥቶ ከግቢ ሸኝቶናል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ወደ ወላጆቹ ተመልሶ ካለበት ያነጋገርኩት ተማሪ እንደተናገረው በዩኒቨርሲቲው ቅጥር ግቢ ከጥር አስራ አምስት ጀምሮ ምንም አይነት የሚሰጥ የምግብም ሆነ መኝታ አገልግሎት መቋረጡንም ጨምሮ ገልጿል። አንደኛ ሴሚስተር እንዳለ ማስኬድ ስለማንችል ግቢ ለቃችሁ ከአስራ ሁለት እስከ አስራ አራት ቀን ሁሉም ተማሪ ቅጥር ግቢውን ለቆ እንዲወጣ ከአስራ አምስት ጀምሮ ሁሉም አገልግሎት ዝግ እንደሚሆን የምግብ፣ የመኝታም ሁሉም ነገር ዝግ እንደሚሆን ማስታወቂያ ላይ አይተን ግቢውን ለቀን ወጥተናል ማለት ነው። አሁን ቤተሰቦቻችን ገና አለን። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በጥር አስራ ሁለት ባወጣው ማስታወቂያ እንደገለጸው በግቢ ውስጥ በተደጋጋሚ የመማር ማስተማር ሂደቱ ተስተጓጉሎ ተማሪዎች የግማሽ ዓመት ትምህርታቸውን አጠናቀው ለፈተና መቀመጥ የሚያበቃቸውን የትምህርት ክፍለ ጊዜ ባለመማራቸው ሴሚስቴሩ ተሰርዞ ለቀጣይ ዳግም ምዝገባ የካቲት ሀያ አምስትና ሀያ ስድስት እንዲዘጋጁ ለአሁን ወደ ወላጆቻቸው እንዲያቀኑ አስታውቋል። እንዲህ አይነት የሴኔት ውሳኔዎች ሲተላለፉ ከተለያዩ የዩኒቨርሲቲው አስተዳደርና የተማሪዎች ህብረት ተወካይ በጋራ ውሳኔ ይሰጡበታል። ይህም በተመለከተ የጠየቅሁት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ህብረት ፕሬዚዳንት ተማሪ ዮሴፍ ዲንሳ በውሳኔው አለመሳተፉን ገልጿል። እኛም አልተቀራንም፣ ተሳታፊም አልነበር። ከዚህ ቀደም የአሜሪካ ድምፅም ሲዘግብ እንደነበረው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች በተለያዩ ጥያቄዎች ወደ ትምህርት ገበታቸው ባለመግባት ጊዜ ማሳለፋቸው ይታወሳል። ከዚህ ቀደም የመማር ማስተማር ሂደትንና ሊሟላልን ይገባል ያሉትን የዓለም አቀፍ ደረጃ ዲግሪ ምስክር ወረቀት ማዘጋጀት፣ ከግቢው ለተመረቁ ተማሪዎች በጠቅላላ የሁለተኛ ዲግሪ የነጻ ትምህርት ዕድል እንዲሰጣቸውና ላፕቶፕ ኮምፒውተሮችን ጨምሮ ዩኒቨርሲቲው እንዲያቀርብላቸው ሲጠይቁ የነበረ ሲሆን ከዚህ በተጨማሪም በቅርብ በግቢ ውስጥ ሞተው በተገኙ ሶስት ተማሪዎች ጉዳይ ተከትሎ ጉዳዩ ግልጽ ይደረግልን ሲሉ በድጋሚ ትምህርት ማቋረጣቸው ተገልጿል። ይህም አንድ ላይ ተደራርቦ ተማሪዎቹ መከታተል የነበረባቸው የትምህርት ክፍለ ጊዜ በጣም አናሳ በመሆኑና ከሰላሳ አራት ነጥብ አራት በመቶ በላይ የትምህርት ጊዜ በማቋረጣቸው ሴሚስቴሩ ተቋርጦ ተማሪዎቹ ወደ ቤተሰቦቻቸው እንዲገቡ መወሰኑንም ዩኒቨርሲቲው ገልጿል። የዩኒቨርሲቲው ፕሬዚዳንት ዶክተር ለሚጉታ ለአሜሪካ ድምፅ እንደተናገሩት ይህ እንዳይመጣ ትምህርታቸውን እየተከታተሉ ጥያቄያቸውን እንዲጠይቁ በተደጋጋሚ ብንገልጽም ሊሰሙን አልቻሉም፣ መጨረሻ ለዚህ ውሳኔ በቅተናል ብለዋል። ሴን የቴካችን መሰረት አንድ ተማሪ አንድ ሰምስቴር መከታተል የሚገባው የትምህርት ጊዜ አለ። እስካሁን ባለው ሁኔታ እንኳን ተማሪዎቹ መሸፈን ካለባቸው ትምህርት ክፍለ ጊዜ ስላላደረጉ የአንድ ሰምስቴር ቅጣት ሴኔቱ አስቀምጦ በዚህ መሰረት ተማሪዎቹ ሌላ ካሪዎች መክሯቸው ያልተመለሱበትን ምክንያት ምናልባት በቤተሰብ በኩል ደግሞ አቅርቦ ቤተሰብ እንዲመክራቸው እና ቤተሰብም የራሱ የማስተካከያ ርምት እንዲወሰድ ተብሎ ነበር ውሳኔ ላይ የተደረገው። ይህ ውሳኔ ደግሞ የተላለፈው ለሁሉም ነው። ለዚህ ጉዳይ ሁሉም ተለባ ሆነዋል ብሎ ያምናል ዩኒቨርሲቲው። ምናልባት ትምህርት መማር እየፈለጉ ሁኔታው ሳይመቻችላቸው የቀሩ ልጆች አይኖሩም ነበር። ሁሉም ተማሪ ተጎጂ ሆነዋል የሚለው እኛም ተማሪ ወደ ክፍል እየገባ ጥያቄ እንዲጠይቅ ሁሉንም ተማሪ ነው ባት የምናደርገው። ተማሪዎች እንፈራለን፣ ሌላ የሚያስፈራራን አካል አለ ወይም ደግሞ ወደ ክፍል ለመግባት እየፈለግን ሌሎች አካላቶች ተጽዕኖ አሳድሮብናል የሚሉ ነገሮችን አይተን አስፈላጊ የሆነ የጸጥታም ይሁን የሌሎች ነገሮችን አመቻቸንላቸዋል። ነገር ግን እነሱ እኛ በማናውቀው ነገር የነኛ አካላት ተባባሪ ሆኖ ተገኝተዋል ነው። የተማሪዎች ህብረት በውሳኔው ላይ አለመሳተፍ እና የህብረቱ ጽህፈት ቤት መዘጋትን በተመለከተ ዶክተር ለሚ ህብረቱ ተማሪዎቹን ወክሎ የመማር ማስተማር ሂደቱን ከማሳለጥ ይልቅ ሌሎች ተጻራሪ ጉዳዮችን ሲሰራ እንደነበረና በውሳኔ ውይይቱ ላይ እንዲሳተፍ ጥሪ ቢደረግለትም አለመገኘቱን ለአሜሪካ ድምፅ ተናግረዋል። Muktar, kajin miktar ka Adama.